በመከላከያ ሰራዊት ቁጥጥር ስር በሚገኙት የአላማጣ ከተማና ዙሪያዋ የገጠር ቀበሌዎች ጊዜያዊ አስተዳደር ተቋቁሟል። ጊዜያዊ አስተዳደሩ የአካባቢውን ሰላምና ጸጥታ ከማስከበር ባለፈ ማህበራዊና ኢኮኖሚያዊ አገልግሎቶች እንዲቀጥሉ ያደርጋል ተብሏል። መስፍን አራጌ ስርስራለው ከራይ አላማጣ ተፈናቅለው በቆቦ መጠለያ ሰፍረው የነበሩ የአካባቢው ተወላጆች ቃል አቀባይ ሰለሞን ቀለሙ ለአሜሪካ ድምፅ ሬዲዮ እንደገለጹት ባለፈው ቅዳሜ ባላማጣ ከተማና በዙሪያዋ ባሉ የገጠር ቀበሌዎች በተደረገ ውይይት የራያ አላማጣን 15 የገጠር ቀበሌዎች እንዲሁም የአላማጣ ከተማን አራት ቀበሌዎች በጊዜያዊነት የሚያስተዳድሩ 114 ሰዎች ተመርጠዋል። እያንዳንዱን ቀበሌ የሚያስተዳድሩት አካላት በስድስት ንዑሳን ኮሚቴዎች እየተዋቀሩ መሆናቸውንም ነው ቃል አቀባዩ ያስረዱት። አንደኛው ዋና ሰብሳቢ ነው፣ ዋና አስተዳዳሪ ማለት ነው። ሁለተኛው ምክትል ሰብሳቢ፣ ሶስተኛው የህዝብ ግንኙነትና አደረጃጀት የስራ ዘርፍ ነው። አራተኛው እንደገና የኢኮኖሚ፣ አምስተኛው የማህበራዊ፣ ስድስተኛው የሰላምና የደህንነት ቀስታን በተመለከተ ማለት ነው። እነዚህን ስራዎች በቀበሌዎች የጸጥታ ኃይል ጎን ከመከላከያ ጎን ከአማራ ልዩ ኃይል ጎን ካለው ሁሉም የጸጥታ መዋቅር ጋር አብረው ጎን ለጎን መስራት ይችላል። ኮሚቴዎቹ ጸጥታን ከማረጋገጥ ጀምሮ መሰረታዊ አገልግሎቶችን የማስቀጠል ኃላፊነት አለባቸው ነው የተባለው። ህዝቡ ምን ይፈልጋል የሚለውን ነገር በህዝብ ግንኙነት እንዲሟላ የተደረገ ነው። ኢኮኖሚያዊና ማህበራዊ የሚለው በመንግስት ሴክተሮች ለምሳሌ እንደ ጤና አይነት የተዘቡ ነገሮች አሉ። እነሱ እንዴት መስራት እንዳለባቸው ይሄ የተመረጠው ሰው ለህብረተሰቡ አገልግሎት ቀድሞ አመራሮች ላይ አላግባብ ያልሆነ ጫናና የበቀል ስሜት እንዳይንጸባረቅ የተደረገ ጥንቃቄ አለ። አዎ፣ እሱ ላይ ደግሞ ምን ተሰርቷል መሰለህ? ህብረተሰቡ ወደ በቀል ሂዶ ይህ ዝም ብሎ ታች ያለውን የቀበሌ መሳሪያ የያዘ ምንም ያላደረገው መሳሪያ የተሸከመው እነሱ አርነም እዚህ ያሉትን ትናንሽ ሰዎች ትላልቅ ባለስልጣንን አፍነው ሌላ ነገር እንዲሰራ ሁሉ እያስከተለ ነበር። ሰው ስለሆኑ እንዲያው ቀለል ያለውን ነገር በጣም አስቸጋሪ ሰው እያስደበስበ እያሳፍነ ብዙ ነገር እያስደረገ የነበረን ሰው የህዝብን ንብረት ሲመዘብር ሲሰርቅ የነበረ ሰው ላይ ትኩረት ብናደርግና ይህንም ህግን ህግን መሰረት ባደረገ ወደ ህግ አሳልፈ በማምጣት ህግ በወንጀሉ የሚቀጣበትን ነገር እንድንፈጠርም። ሁለተኛ ወደ በቀል መነሳሳት የለብም። ዝም ብሎ ሚኒሻ ነበረ፣ ሌላም ነገር ነበረ ብለ ትናንሽ ጥቃቅኑን ነገር ሁሉ እያነሳን ሰውን የምንበቀልና የምናሳስር ከሆነ ሁሉ ሰው ጋር እንጣላለን። ምክንያቱም ለሀያ ሰባት አመት እውነት በግዴታ አባል አድርጋለች ሁሉንም ህብረተሰብ። ስለዚህ ሁሉ ጋር ልንጣላለን። ትኩረት ያለበት ግን መሰረታዊ ችግር የነበረባቸውን በህዝብ ላይ ብዙ ነገር የሰሩትን ሰዎች ተናሳንፈን ያለበቀል ህግ እንዲቀጣቸው አሳልፈን የመስጠቱን ሁኔታ ብለን በዛ የአሜሪካ ድምጽ ሬዲዮ የተመራጮቹን አስተያየት ለማካተት ጥረት እያደረገ ሲሆን እንደተሳካ ይዘን እንቀርባለን። የደረሰን መረጃ እንደሚያመለክተው ተመራጮቹ ከዛሬ ጀምሮ ህዝባዊ አገልግሎቱን ጀምረዋል። አዲሱ አስተዳደር የተቋረጡ የትራንስፖርትና የባንክ አገልግሎቶችንም ያስጀምራል ተብሎ ይጠበቃል። ተቋርጦ የነበሩ የስልክ የመብራትና የውሃ አገልግሎቶች መጀመራቸውን ከቀናት በፊት በነበረን ዘገባ ላይ መጥቀሳችን ይታወሳል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ